አገልግሎት ማቋረጡን አስታውቋል። ዝርዝሩን እናሰማችኋለን። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን በሀገራቸው ልማትና ዲሞክራሲያዊ ለውጥ ለመሳተፍ ፍላጎታቸው ከፍተኛ መሆኑን የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታወቁ። በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀረባሉ። አንድ የ14 ዓመት አዳጊ ወጣት ላይ የደረሰ አሰቃቂ ጥቃትን የማገገም ጉዞ እናሰማችኋለን። ብልቴም ተጓጣል ሌላ ፊቴ ነው አይኔ። በሌላ ዘገባችን በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግሥቷ አሪታ ፍራንክሊን በ76 ዓመቷ ከዚህ ዓለም በሞት ተለይታለች። ሙዚቃ የኔ ነው፣ እኔ ማለት ደግሞ ሙዚቃ። ረጅሙ ሕይወቴን በሙዚቃ ውስጥ ነው ያሳለፍኩት። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ ጋቢና ቪኦኤ በአሁኑ ወቅት በሀገሪቱ በተለያዩ አካባቢዎች እየታዩ ያሉ ግጭቶችና ሁከቶችን ለመታደግ የኢህአዴግ የካድሬ አስተዳደር መለወጥ አለበት ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ አስታወቀ። በሚቀጥለው ሀገር አቀፍ ምርጫ ዴሞክራሲያዊ መንግስት ለመመስረት ከወዲሁ የብሔራዊ አንድነት መንግስት ሊቋቋም እንደሚገባውም ጠይቋል። መለስካቸው አመሃ፣ ዝርዝሩም ከአዲስ አበባ ድርሶናል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በሰጠው ጋዜጣዊ መግለጫ መንግስት ለዘመናት ታፍነው ለኖሩ የህዝብ ጥያቄዎች ተገቢ ምላሽ በመስጠት በየአካባቢው የሚታዩትን ህዝባዊ ተቃውሞዎች ማስቆም እንደሚኖርበት አበክሮ ያስጠነቅቃል። አሁን የሚታዩ ግጭቶችን በተመለከተም መግለጫው መንስኤዎች ናቸው ያላቸውን ብዙ ክንውኖችን ይዘረዝራል። ለምሳሌም የክልል አስተዳደሮች አመስራረትን፣ የነዋሪውን ሕዝብ ይሁንታ ያላገኙ አከላለሎችን፣ የማንነት ጥያቄዎችና የዜግነት መብት በካድሬዎች ተጥሰዋል የሚሉ ይገኙባቸዋል። መግለጫው አክሎ ከክልላችን ውጡ በሚል የኢህአዴግ ካድሬዎች ስውርና ግልጽ ቅስቀሳ በንጹሐን ዜጎች ሕይወት አካልና ንብረት ላይ የሚደርሰው ከፍ ያለ ጉዳት በእጅጉ አሳፋሪ ክስተት ነው ብሎታል። ከሁሉ አስቀድሞም ይህን አስከፊ ግጭት መንግስት በአስቸኳይ እንዲያስቆም ጠይቋል። የኢስኦዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ችግር በሀገሪቱ ካሉት ችግሮች ሁሉ ቅድሚያ ሊሰጠውና መፍትሔም ሊፈለግለት እንደሚገባ ተናግረዋል። የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። የአስተዳደር መቀየር አለበት። ጊዜያዊ መፍትሔ በአስቸኳይ መፈለግ አለበት። የዚህ የካድሬዋዊ አስተዳደር አሁን ጠቅላይ ሚኒስትር ዶክተር አብይ የሚጠቁሟቸው ያካሄድና መፍትሄ የሚያሉ ያነሷቸው ጉዳዮች ስጋት ውስጥ የጣለው ነው። ስለዚህ ይህ እሳቸው የሚያነሱ ተካሄድ አቅጣጫ ቢወድቅላቸውም ደስታቸው አሁን ስልጣን ላይ ያለው አሁን ቀበሌ አስተዳደር በል፣ ወረዳ አስተዳደር በል፣ ዞን ክልል ብትል ሁሉም እየታገለ እኮ ነው፣ እየታገላቸው ነው ማለት ከምናየው እና እነዚህን በአፋጣኝ በአንድ ስልት የምጠኩበት መንገድ መፈለግ አለበት። የፓርቲው ምክትል ፀሐፊ ወይዘሮ ራሄል ባፌ ደግሞ የአስተዳደሩን የሰው ኃይል ሊለውጥ ይችላል ያሉትን ዘዴ ጠቁመዋል። ህዝብ የመረጠው አስተዳደር አይደለም ያለ፣ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለ ስለዚህ የመንግስት ስልጣን አለ። መንግስት ዛሬም ላይ ወርዶ ትላንት መርጦ እንዳስቀመጠው ትላንት በፖለቲካ ወገንተኝነት ሰርቶ ከሆነ ዛሬ የመምረጥና የማስቀመጥ የመመደብ መብት የመንግስት ነው። ወርዶ የተማረ የሰው ኃይል ቢያንስ ሰብአዊ መብቶችን የሚያስከብር፣ የህዝብ አመኔታ ያለው፣ የህዝብን ክብር የሚያስጠብቅ፣ የሀገር ፍቅር ያለው እየታየ መመደብ አለበት አስተዳደሩ። ፕሮፌሰር በየነ ጴጥሮስ በበኩላቸውም መንግሥት በሀገሪቱ መረጋጋትን ለማምጣትና ግጭቶች እንዳይከሰቱ ለማድረግ ይረዳል ያሉትን ተመክሯቸውንም አካፍለዋል። ባለፈው ሰሞን ሆሳና ላይ ወይም ባዲያ ያንን ሌላ አካባቢዎች የሆነውን ነገር ለማከናወን እንቅስቃሴ ነበረ። አስቁመናዋል አይሆንም ብለን አስቁመናል። ይሰማናል እዚያ ቦታ እንዲህ ሲፈነዳ እዚህ ቦታ እንዲሆነ እኛ ብቻችን እንዴት አድርገን እኛ ብሶትልንም ወይ ያንን ማሳየት አለብን ተብሎ ባነር እንትን ተብሎ ፎቶግራፎች ተለጥፎ ምን ተብሎ ዝግጅቱ ተጠናቋል። አቁሙ፣ የለም እና ያንን ይዞ መስራት አለበት ነው ብለው ኢሕአዴግ የዚህን አይነት ድጋፍ ይዞ ቢሰራ ለመረጋጋቱም ለምኑም ፖለቲከኛ ነው ተቃዋሚ ነው የተባለ አካባቢ እንዳይሬክት የተደረገ ሰው ሁሉ እየሄደ በየአካባቢው መንቀሳቀስ ሲጀምር ሀገሪቷ ትረጋጋል። እነዚህን ሁሉ ስልቶች መጠቀም ያስፈልጋል ነው የምንለው። ኢሶ ዴፓ በመግለጫው ላይ እንዳብራራው አሁን ግጭቶችን ለማስቆም መደረግ አለበት ከሚለው ጋር አያይዞም ዘላቂ ዴሞክራሲያዊ ስርዓትን ለመመስረት መደረግ ይገባዋል ያለውን ክንውንም አንስተዋል። ኢህአደግ ብቻውን ወደዚህ ስርዓት ሊወስደን አይችልም ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ አስረድተዋል። በዚህ ረገድ በእሳቸው አባባል የኢህአደግ ብዙ ጊዜ ወድቋል። ስለሆነም የግድ አንድ አይነት የሽግግር ጊዜና አሰራር ያስፈልጋል ይላሉ። አንድ አይነት የመሸጋገሪያ ስርዓት ያስፈልገዋል። በመድረክም በኢሶደፓም እምነት የመሸጋገሪያ ሁኔታ ብሔራዊ አንድነት መንግስት ነው መሆን ያለበት ይዘቱ መሸጋገሪያ እንትን አለው ስሙን ዝም ብሎ ሽግግርም አልከው እኛ ግን ብሔራዊ አንድነት መንግስት በምንልበት ጊዜ ኢህአዴግን ከእንትን ውስጥ አስወጣው እሱም የሚኖርበት ኢህአዴግም ያለበት ሌሎችን ፓርቲዎች ያሉበት የመንግስት መዋቅር ያለው በሙሉ የማይፈርስበት ግን መሻሻል የምደረግበት አሁን የሚለውን እኮ ማለት ነው። ህገ መንግስቱንም ጨርሶ አፍርሰን ከአሁኑ የማይል ህገ መንግስትን በማሻሻል የሚያምን ብሔራዊ አንድነት መንግስት ስንል በእኛ እምነት ፓርላማው መበተን አለበት። ፓርላማው አለ ማለት ያደግ የገዛ አለ ማለት ነው። ስለዚህ ለሱ ባይሆን አንድ አይነት በጋራ የተቋቋመ አማካሪ ሾንጎ ወይም እንትንም ሊቋቋም ይችላል። እቺ አይነቷ አካሄድ አሁን የፊታችን ያለችዋን ሁለት ዓመት ብንቆይበትና ወደ ምርጫ ብንሸጋገር፣ ዋናው አላማ ወደ ምርጫ ነው። ይሄ ጊዜ ጊዜያዊ ኬርቴከር እንደምለው አይነት ሁኔታ ላይ እንስማማ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኤን ነው። ወደሚቀጥሉ ዘገባችን እናልፋለን። የአዲስ አበባ ከተማ መስተዳድር መሬትና መሬት ነክ በሆኑ ጉዳዮች ላይ የሚሰጣቸው አገልግሎት ላይ እገዳ ማውጣቱን ገለጸ። አስተዳደሩ ውሳኔ ላይ የደረሰው የከተማዋ አስተዳደር በአዲስ አመራር መተካቱን ተከትሎ የከተማዋም የመሬቱ ይዞታ መገምገም ስላስፈለገ መሆኑን አስታውቋል። ሙክታር ጀማል ዝርዝሩን ከአዲስ አበባ ይዟል። በሀገራችን ብሎም በዓለም መሬት ዋነኛ የፖለቲካ የማህበራዊ ጉዳይና ምጣኔ ሀብት መዘወሪያ ሆኖ ይሰላል። በሀገራችን በተለይ እንደ አዲስ አበባ ያሉ ከተሞች የመሬት ጉዳያቸው ሲነሳ ከፍተኛ ውዝግብንና የሀሳብ አለመግባባትን ጭምር ሲፈጥር የነበረ ታሪክ ነው። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት መሬትና መሬት ነክ በሆኑ የተለያዩ ጉዳዮች ላይ ይሰጥ የነበረውን አገልግሎት ለጊዜው ማቋረጡን ገልጿል። ጽህፈት ቤቱ በጽሁፍ ያወጣው መግለጫ እንደሚያትተው ይህን እገዳ ማውጣት ያስፈለገው በከተማዋ ደረጃ እየተከናወነ ያለው የአመራሮችን አዲስ ሽግሽግና ሪፎርም ስራን አስመልክቶ የከተማዋን መሬት ኦዲት ማድረጉ ወሳኝ መሆኑን ስለታመነበት መሆኑን አስቀምጧል። በመሆኑም የተጀመረው ሪፎርም አጠናክሮ ማስቀጠል እንዲቻል ለጊዜው አገልግሎት የማይሰጥባቸውን የመሬትና መሬት ነክ ጉዳዮችን መዘርዘር በማስፈለጉ ይህንን መግለጫ ማውጣቱን የአስተዳደሩ ጽህፈት ቤት የጠቆመ ሲሆን የግል ኢንዱስትሪ አልሚዎች መሬት ጥያቄን በተመለከተ እንደማያስተናግድ በመጀመሪያ ደረጃ አስቀምጦታል። በመቀጠል በይዞታ አስተዳደር ሽግግር ጊዜ ፕሮጀክት ጽህፈት ቤት ውስጥ ከሚሰጡ አገልግሎቶች መካከል የሰነድ አልባና አግባብ ባለው አካል ሳይፈቀድ የተያዙ መሬቶችን በተመለከተ የማያስተናግድ መሆኑ የጽፈት ቤቱ መግለጫ ጠቅሷል። ሶስተኛው ነጥብ የሚመለከተው የመኖሪያ ቤት መሬትን ለማግኘት ሲደራጁ የነበሩ የመኖሪያ ቤት ማህበራትን ነው። እስካሁን መሬት በእጃቸው ያልደረሰ ማህበራት ከመስተንግዶ የቅድም ማጣራቱ ስራ እስኪጠናቀቅ ድረስ አገልግሎቱን ከተማ አስተዳደሩ የማያስተናግድ መሆኑንም አስቀምጧል። በመጨረሻም ህብረተሰቡ የህዝብና የመንግስት ንብረት የሆነውን መሬት ከብክነትና ከህገ ወጦች እንዲከላከል የከንቲባ ጽህፈት ቤት እገዛውን ጠይቋል። ይህም በጽሁፍ የወጣ መግለጫን በተመለከተ የተለያዩ ሰዎች የበኩላቸውን የሚለውን ሐሳብ የሰጡበት ሲሆን አብዛኞቹ ትክክለኛና ጥሩ ውሳኔ ስለመሆኑ ጠቁመዋል። አብይ ውቃው የሚባል በጽሑፍ ሐሳቡን የሰጠ ሰው ይህማ ከሆነ ትክክለኛ ስራ ነው። ምክንያቱም መሪውም ሌላ ጠያቂ መሪ ስለሚያስፈልገው፣ ይህ ካልሆነ ግን ህዝብ መጨቆኑ አይቀሬ ነው በማለት የከተማ አስተዳደሩን ውሳኔ አድንቋል። የከተማ አስተዳደሩን መግለጫ እንድምታና ውጤቶችን በተመለከተ ባለሙያና የተለያዩ ሰዎችን አነጋግረን እንመለሳለን። ለአሜሪካ ድምፅ ለዘገባ ሙክታር ጀማል ነኝ አዳማ ተከታዩ ዘገባ ደግሞ እዚህ ዋሽንግተን ዲሲ ያቆየናል። ጠቅላይ ሚኒስትር አብይ አህመድና ልኡካን ቡድናቸው ከሶስት ሳምንት በፊት በዩናይትድ ስቴትስ ያደረጉት ጉብኝትና በውጭ ሀገር ከሚኖሩ የኢትዮጵያውያንና ትውልድ የኢትዮጵያ ማህበረሰብ አባላት ጋር የተፈጠረው ግንኙነት ትልቅ ስኬት የተመዘገበበት እንደሆነ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታውቀዋል። አምባሳደር ካሳ ተክለ ብርሃን አሜሪካ ድምጽ ስቱዲዮ ተገኝተው በሰጡት ቃለ ምልልስ ከዝግጅቱ በኋላ ቁጥራቸው የበዛ ኢትዮጵያውያንና ትውልደ ኢትዮጵያውያን ባላቸው አቅም ሁሉ ሀገራቸውን ለማገዝ ከፍተኛ ተነሳሽነት እያሳዩ እንደሆነ ተናግረዋል። ጽዮን ግርማ አዋይታቸዋለች። በዩናይትድ ስቴትስ የኢትዮጵያ ኤምባሲ አምባሳደር ካሳ ተክለ ብርሃን የጠቅላይ ሚኒስትር አብይ አህመድን የዩናይትድ ስቴትስ ጉብኝት ስኬታማነት ሲናገሩ ለስኬቱ ትልቁ ሚና የተጫወቱት የዲያስፖራ ማህበረሰብ አባላት ናቸው ብለዋል። ለየት የሚያደርገው ነገር ኢትዮጵያውያንና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት ጊዜ ነበር። ስለዚህ አንዱ የገመገም ነው ስኬታማ ነበር ነው ያል ነው። ስኬታማ ነበር ለማለት ያስቻላቸውን መለኪያም ሲዘረዝሩ በቁጥር ደረጃ ይህን ያክል ሰው ወጥቶ አያውቅም። አንዱ ስኬት ይሄ ነው። በኮንቬንሽን ሴንተር፣ በሎስ አንጀለስ፣ በሚኔሶታ ወደ መቶ ሺህ የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ተገኝተዋል። በትንንሾቹ መድረኮች 1500 በጠራንበት እስከ 7000 ሰው ተሰልፎ ነበር። 200፣ 300 በጠራንበት ብዙ ሰው ተመልሶ ነበር መጥቷል ማለት ይቻላል። በየቦታው ሰው ሞልቶ ተርፎ እስኪመለስ ድረስ እየታየበት ነው። በሌላ በኩል ስኬታማ ነው የምንለው ሁሉም አይነት የኅብረተሰብ ክፍል የተገኘበት መሆኑ ነው። የተቃውሞም ሊሆን ይችላል፣ ደጋፊ ሊባል ይችላል፣ ኒውትራል ሊባል ይችላል ኢትዮጵያዊ የሆነ ሁሉ እና ትውልደ ኢትዮጵያ የሆነ ሁሉ ምንም አይነት ዘር፣ ቀለም፣ ወይም ሃይማኖትና ፖለቲካ ሰልፍ ሳይለየው የተገኘበት መሆኑ ነው። ይሄ ሌላውም ስኬቱ የሚገለጽበት ነው። ሌላው ትልቁ ስኬቱ መለኪያ በሃይማኖቶች መካከል ተፈጥሮ የቆየው ልዩነት ሁለት ሲኖዶስ እንደነበር ይታወቃል። ይሄ እርቅ ተፈጽሞ ጠቅላይ ሚኒስትሩ ባሉበት ርቁት ታውጀው መጨረሻ ከአርባ ሶስት የማያንሱ ትልልቅ የሃይማኖት አባቶች ከጠቅላይ ሚኒስትሩ ጋር በራሳቸው አውሮፕላን አብረው ወደ ሀገር ቤት የሄዱበት ስኬቱ ታሪካዊ ነበር ከምንለው አንዱ ይሄ ነው። ኢቨን በእስልምና እምነት ሃይማኖት የበድር ኢትዮጵያ ዝግጅት ነበር ለሀያ ሰባተኛ ጊዜ የሚካሄድ ማለት ጁላይ ሀያ ሰባት የሚካሄድ እዛም ላይ ከፍተኛ የሆነ ህዝብ በተገኘበት ጠቅላይ ሚኒስትሩ ተገኝተው ስለ እርቅ፣ ስለ ሰላም፣ ስለ አንድነትና ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ባላቸው ሚናና አገር በመገንባት ሆነ አገር በማስቀጠል ላይ ያላቸውን ኃላፊነት አጉልተው ያነሱበት ነው። ጠቅላይ ሚኒስትር አብይ አህመድ ላቀረቡት ከአንድ ማኪያቶ ላይ አንድ ዶላር ጥያቄም ከተሰጠው አፋጣኝ የባለሙያዎች ትብብር ጀምሮ ብዙ ኢትዮጵያውያን ሀገራቸውን ለመርዳት ተነሳሽነት እያሳዩ ነው ብለዋል። በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀረባሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በሌላ በኩል ይሄ የእርቅና የሰላም ፕሮግራም አንድ ጊዜ ተነጋግሮ የሚያልቅ ሳይሆን ረጅም ጊዜ የሚጠይቅ ነው። ብዙ ብዙ ሰው ውስጥ ያለውን አእምሮ ማስተካከል ያስፈልጋል ብለው የሚያምኑ ሰዎችም ይሄ የተሳካ እንዲሆን በቀጣይነት መስራት የሚያስችላቸውን ፕሮግራም ሀሳብ ይዘው የቀረቡ አሉ። እነዚህ ሁሉ ከዛ ውይይት በኋላ የመጡ ውጤቶች ናቸው። ከዚህ አልፎ አገሪቷም ቴክኖሎጂ ያስፈልጋታል። አሜሪካን ሀገር ለምሳሌ እና ውጭም ያሉ ሌሎች ቦታ ሀገር ያሉ የሚኖሩባቸው ሀገሮች የደረሱባቸውን ቴክኖሎጂዎች ለሀገራችን ማሸጋገር የሚያስፈልጋል እና አሁን በየ ሴንተሩ እንደ ሲሊካን ቫሊ አይነት ሌላ ቦታ ላይ ያሉ ወጣቶች እዚህ ዋሽንግተን የሚኖሩ ፕሮፌሽናል አሶሲሽንስ ሳይቀር ምንድን ነው ማድረግ ያለብን የሚል የጀመሯቸው ነገሮች አሉ። ስለዚህ ይሄ የዛ ውጤት አካል አድርገን ልናየው እንችላለን። ከዛ በአጭር ጊዜ ውስጥ ደግሞ አሁን በሚኔሶታ በሌሎችም ከተሞች የተጀመሩ በግሩፕ ወደ ኢንቨስትመንት ለመግባት ራሳቸውን እያዘጋጁ ያሉ አሉ ገንዘባቸውን፣ አቅማቸውን አሰባስበው አገር ቤት ሄደው ኢንቨስት ማድረግ የሚፈልጉ አሉ። ቮለንተሪዝም በጣም እየጨመረ ነው ያለ። በፈቃደኝነት ትምህርት ቤቶች ላይ ኦር ሌላ ቦታ ላይ ሄደው ሰርብ ማድረግ የሚፈልጉ ኢትዮጵያውያን ራሳቸው ጥያቄ መጠየቅ የጀመሩበት ሁኔታ አለ። ኤምባሲያችንንም መተው በበጎ ፈቃደኝነት ለማገዝና ለመርዳት የሚፈልጉ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል። አምባሳደር ካሳ ኤምባሲው እንዲህ ያለ እጅግ ቁጥሩ የበዛ ሰው የተሳተፈበት ዝግጅት አሰናድቶ ስለማያውቅ እንደ ጠንካራ ጎኖችና ስኬቶቹ ሁሉ ቅሬታዎች የተስተናገዱበት እንደሆነም ተናግረዋል። ሁሉንም በሙሉ ቃለ ምልልሱ እናቀርባለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በአንድ የ14 ዓመት አዳጊ ላይ በቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ በግንቦት ወር የተፈጸመበትን አሰቃቂ ጥቃትና የማገገም ጉዞ የሚያስቃኝ ዘገባ ነው። አዳጊ ወጣቱ አበጥር ወርቁ ከብት በመጠበቅ ላይ ሳለ በደረሰበት ጥቃት አንድ ዓይኑ ማየት እንደተሳነውና ብልቱ መቆረጡ ተዘግቧል። የክልሉ መንግሥትና ባለሀብቶች ባደረጉት ትብብር አፋጣኝ የሕክምና እርዳታ እንዲያገኝም ተደርጓል። በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከም በጠቅላይ ሚኒስትር አብይ አህመድና በምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ በሌሎች የኢትዮጵያ መንግሥት ከፍተኛ ባለሥልጣናት ሂደው ጠይቀውታል። ከዚያም ለተሻለ ሕክምና ወደ ህንድ ተልኮ በአሁኑ ወቅት ተመልሷል። በአሁኑ ጊዜ ታዳጊ ወጣቱ በምን አይነት ሁኔታ ላይ ነው? አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝሩን ይዟል። አበጥር ወርቁ የአስራ አራት ዓመት ታዳጊ ነው። አበጥር እንዴት ነህ? ሰላም ነህ? አሁን ተሽሎሃል? ይሻለኛል። ምንድን ነበር የሆንከው? እስኪ ንገረኝ። ከብስ ጠብቁ ጉሙዞች መጡና ጫት እንውላ አሉ። እዛ እኔ ጫት አልበላም ስላቸው ሌላ ሰው እያለ በጫካ በጫካ ሄዱ። እዛኔ ብቻ ሲሆን መጡና ጃደን ሲመቱኝ፣ ከዛ እነሳለሁ ስል ግቤ የተሰቀለብኝና በቀስት ጎገኝ ፊቴ ላይ። ከዛም በኋላ አላውቅም። ስትነቃ ምንህን ሞሀዬ ብልቴም ተጓርቷል። ሌላ ፊቴ ነው፣ አይኔ ነው፣ አንድ አይኔ አያየም። በዕለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤኒሻንጉል ጉሙዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለሕክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምናመሹ። ዛሄር መስገን ለምንድን ነበር ወደ ቤኒሻንጉል ጉሙዝ ሄዱት? የሄዱት ያው በሰባ ሰባት ዓመተ ምህረት እምረት ጀምሬ እንግዲህ ለእርሻ ብዬ ነው አዲስ መሬት ብዬ ለእርሻ ነው ህጄ እዚያው ላይ ነው ልጅም የወለዱ ከዚያው ነው የምንኖር ዘመድ ናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀውን ልጅ ያው የኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው ያው በካራ ቆራርጠው እንዳልሆነ አድርገው አይኑንም ፈንቅለው ጥርሱንም አርግፈው ብልቱንም ቆርጠው ያው ሙቷል ብለው ነው ትተው የሄዱት ያለ። ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። ሲዘፍኑ አድረዋል። በበነጋው ፌዴራል ሄዶ ደብድቦ ሲላቸው ብልቱንስ በልታ ነው ሲለው አዎ አለ። ቀብረነዋል፣ መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልትም አውጥተው ያው ቃል መቀበል ፖሊሱ ሲመጣ አምጧ አሳይቶናል። እርግጥ መንግስት ተባብሮኛል። ይኸው ፋዊ ወዲያው አንስተን በስምንት ሰዓት ሌሊቱ ገባነ። ግን ወደ ስድስት ቀን ነው እንደዛ የሆነ በስምንት ሰዓት ሌሊቱን መጠን ፋዊ ሶስት ቀን ተረዳልኝ። ከዚያ ባህር ዳር ገባነ። ዶክተሮች ተረባርበው እውነትም በደንብ ረዱልኝ። ሀያ ሁለት ቀን እንደተረዳ አዲስ አበባ ላኩኝ። ባየር የቅዱስ ጳውሎስ የሕክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል። ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ አሁን ህክምናውን ሲከታተል ቆይቶ ተመልሷል 18 ዓመት ሲሞላው ደግሞ ቀሪ ህክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ አሁን ልጆቼ በጭንቅና በችግር ነው ያሉ በሮሮ ነው ያሉ ልጆቼን እጃበቃ ወደዚህ ወደ ተወለዱበት ሀገር ወደ ደቡብ ምጫ የሚባል ገርጨጭ ውስጥ ያው ቦታም ሆነ በተገባ የተቻለም መጠለያ ቤት ቢሰጠኛ እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደር እና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝ ዋለን ስለ አቶ ወርቁ ቤተሰቦች ምን እያሰባችሁ ነው? አልኳቸው። ማገዝ በምንችለው ነገር ሁሉ እናግዛለን ነው። በደህንነት ሳችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን። በቤተሰቦቻችሁ ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን። ወደፊት አሁንም ክትትል እያደረግነ ነው። ወደፊት እዚህ አካባቢ የተወለድኩበት ክልል እኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው። በእኛ በኩል እንትን የምናደርገው እኛም እንደ ቢሮ ለህፃና አባጥር ለደረሰበት ችግር ከጎኑ ቁመን፣ በእንክብካቤም፣ በደህንነቱም፣ በሁሉም ዙሪያ መለስ ማድረግ የምንችላቸውን ነገሮች ሁሉ ለማድረግ ወደኋላ አንልም። በተወለዱበት ወረዳ፣ በዚህ አካባቢ ለአመራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያደርጋሉ። አበጥር ከዚህ ሁሉ ጉዳት በኋላ በለጋ እድሜው አንድ መሰረታዊ ነገር ይናገራል። ቄቱኝ ፍቅር ተከባብሮ መኖርን፣ በደል ይቅር ማለትን አስተምራቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግሥት አሬታ ፍራንክሊን በ76 ዓመቷ ከዚህ ዓለም በሞት ተለይታለች። ለረጅም ጊዜ በህመም ስትሰቃይ የነበረችው አሜሪካዊቷ ድምፃዊት በዩናይትድ ስቴትስ ከመጀመሪያ ረድፍ ከተቀመጡት አንጋፋ የጥበብ ሰዎች መሪዋ ግንባር ቀደማ ናት። በሚሊዮኖች የተቆጠሩ የሙዚቃ ስራዎችን ለአድማጭ አድርሳለች። በርካታ የአድናቆት ሽልማቶችን፣ በተለይም በአንድ ዘፈኗ ብቻ አስራ ስምንት የግራሚ ሽልማት አሸንፋለች። በዓለም ዙሪያ ትውልድን የዘለቀ አድናቂዎች ባለቤትም ነበረች። ባልደረባችን ጁሊ ታቦ ያደረሰችንን ዘገባ መስታወት አረጋው ይዛለች። አባቷ በሚመራው ዲትሮይት በሚገኘው ቤተ ክርስቲያን ውስጥ ነበር በዝማሬ በማገልገል ወደ ሙዚቃ ሙያ የገባችው። የ14 ዓመት ልጅ ሳለች የመጀመሪያውን የመዝሙር ሙሉ አልበም እንዳበረከተችም ይነገርላታል። እንደ አውሮፓውያን አቆጣጠር በ1967 ዓ ም ሪስፔክት የተባለው ዜማዋ በጊዜው በፖፕ የሙዚቃ ሰንጠረሽ ከፍተኛ ተደማጭነትና ተወዳጅነትን ያተረፈና በርካታ የግራሚ ሽልማትን በአንድ ጊዜ ማሸነፍ ያስቻላት ነበር። በአጠቃላይ ከሃያ በላይ የግራሚ ሽልማትን አግኝታለች። አሜዚንግ ግሬስ የተሰኘው ሙዚቃዋም በክርስትና መዝሙር ሽያጭ እስከ ዛሬ የመጀመሪያው ነው። ሁሉም የሚፈልገው አክብሮትን ነው። ሁሉም የሚያስፈልገው መከበርን ነው። ከትንሽ እስከ ትልቅ በመካከለኛ እድሜ የሚገኝ ወንድም ሆነ ሴት፣ ሁላችንም አክብሮትን እንፈልጋለን። ሁላችንም መደነቅን እንፈልጋለን። ስለዚህ ይህ ማለት ከዚህ ቀደም የነበረው አሁን ካለው ጋር መልእክቱ ልዩነት የለውም። ሪስፔክት የተሰኘው ዜማዋ ላለፉት ስልሳ ዓመታት የሚደነቅ ያዘፋፈን ብቃቷን ያሳየችበትና በሙዚቃ ሙያ ውስጥም ለውጥ ያስተማረችበት የሙዚቃ ስልት ነበረው። የሙያ አጋሮቿ ታዋቂ የዓለማችን ሰዎች የሀገር መሪዎችና በሚሊዮን የሚቆጠሩ የሙዚቃ ስራ አድናቂዎቿ ድንቅ የሙዚቃ ሰው ነበረች። በሙያዋ ብዙ ርቀት የተጓዘች ስኬታማ ሙዚቀኛ ነበረች አሪታ በ52 ዓመቷ በታላቅ ክብር የኬኔዲ መታሰቢያ ሽልማትን ከቀድሞ የዩናይትድ ስቴትስ ፕሬዚደንት ቡሽ የተቀበለች የመጀመሪያዋ ድምፃዊትም ነበረች። እንደ አውሮፓውያን አቆጣጠር በ1994 ዓ ም ከ14 አንጋፋ አሜሪካውያን የነፃነት ታጋዮች መካከል አንዷም ነበረች። በ2005 ዓ ም ላበረከተችው የነፃነት እንቅስቃሴ የፕሬዚዳንት ሜዳሊያ ተሸላሚ ነበረች። አሪታ ፍራንክሊን ለቀድሞቹ የዩናይትድ ስቴትስ ፕሬዝዳንቶች ባራክ ኦባማና ቢል ክሊንተን ስልጣን የተረከቡበትን የማብሰሪያ መድረኮችን ጨምሮ ቁጥራቸው እጅግ የበዛ መድረኮች ላይ አቀንቅናለች። ሙዚቃ የኔ ነው፣ እኔ ማለት ደግሞ ሙዚቃ። ረጅሙ ህይወቴን በሙዚቃ ውስጥ ነው ያሳለፍኩት። ምንድን ነው የምትፈልጊው? ፍቅሬ ሁሉ በጄ ነው የሚለው ሙዚቃ እየዘመር ክኖራለው ማለት ነው። የሙዚቃ ንግስቷ ከዚህ በኋላ በአካል በዚህ ዓለም ባትኖርም የሙዚቃ ስራዋ መደመጡ ግን ይቀጥላል። ለሙዚቃ ባላት ፍቅርና አገላለጽ በችሎታዋና በጥንካሬዋ የአድማጮቿን ልብ የምታማልለዋ አሪታ ፍራንክሊን የሶል ሙዚቃ ንግስት የሚለው ተቀጥያ ስሟን በተግባር ያስመሰከረች ድንቅ የሙዚቃ ሰው ነበረች። ወደ ምሽቱ የመጨረሻው ዘገባችን ስናልፍ በኢትዮጵያ ክልል ቦረና ዞን የተፈናቀሉ ሰዎች ያሉበትን አስቸጋሪ የሆነ ሁኔታ ገልሞ ዳዊት ከናይሮቢ ልኮልናል። በየካቲት ወር በሞያሌ የመከላከያ ሰራዊት ጥቃት ከብቶብናል በማለት ኬንያ የተሰደዱ ኢትዮጵያውያን ከአስር ሺህ በላይ ናቸው። በዚያም አስራ ሁለት ሰው መገደሉ ይታወሳል። ከእነዚህ ከተሰደዱት መካከል ሰባት ሺህ የሚሆኑት የተመለሱ ሲሆን ሌሎች ግን አሁንም ሶሎሎ ደንበላፈቻና በተባለ የኬንያ መጠለያ ይገኛሉ። ወደ ሞያሌ ኢትዮጵያ ቤታቸው የተመለሱት በጊዜያዊ መጠለያው በቂ ጥበቃና ሰብአዊ እርዳታ ባለማግኘታቸው መሆኑን ለአሜሪካ ድምፅ ተናግረዋል። የተመለሱት በፊት በመንግስት የጸጥታ ኃይሎች ይደርስባቸው የነበረ ጥቃት መቀነሱን ይናገራሉ። ሆኖም በኢትዮጵያ ሶማሌ ክልል አሁንም የጸጥታ ችግር መኖሩ እንደሚያሰጋቸው ነው የሚናገሩት። በሶሎሎ ደንበላፈቻና ላሉ ስደተኞች ኑሮ አስቸጋሪ መሆኑን ስደተኞች ይናገራሉ። የተባበሩት መንግስታት የስደተኞች ጉዳይ ዩኤን ኤች ሲአር የሚያደርግላቸው ሰብአዊ እርዳታ በቂ አይደለም ይላሉ። አቶ ኮሬ በካምፑ ለአምስት ወር ኖሩ ኢትዮጵያዊ ስደተኛ ናቸው። አዎ፣ ምንም አላሻሻሉልንም። ማሽላ ነው እየሰጡን ያሉት። ያም ቢሆን በቂ አይደለም ብዙ ሰው ማሽላ ተመግቦ የሚያውቅ ስላልሆነ ለበሽታ ተዳርጎ ነበር፣ በተለይ ህፃናት። አሁን ግን እግዚአብሔር ይመስገን። ወይዘሮ ደርሚ ከስድስት ልጆቻቸው ጋር ነው ከሞያሌ ኢትዮጵያ ቱቃ ቀበሌ ማህበር ሶሎሎ ሸሽቶ የሚገኙት። እኔ ያው ማገዶ ለቅሜ ሸጬ ነው የሚያስፈልገኝን የምገዛው እንጂ የሚደረግልን ነገር የለም። ያው ብዙዎቻችን እሱን ለቅመን በመቶ ሽልንግ ሽጠን፣ እሱም ቢሆን ስኳር፣ ወተትና ሻይ ቅጠል አይገዛለንም። ልጆቻችን የሚጠጣ ወተት የላቸውም። እኛም ገላችንን እንኳን የምንታጠብበት ሳሙና የለንም። ሕፃናት ሰውነታቸውን ብታይ የሚያሳዝን ነው። በቃ ችግር ውስጥ ነው ያለ ነው። አቶ ኮሬን እንዲሁም ወይዘሮ ደርሚን ለምን ወደ ኢትዮጵያ እንዳልተመለሱ ጠይቄያቸው፣ የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ወደ ቀያቸው የሚመለሱበትን ሁኔታ ቢያመቻቹላቸው እንደሚመለሱ ነው የተናገሩት። ወይዘሮ ደርሚ ሲናገሩ አሁን አዝመራ ቢያመልጠንም ወደ ቀድሞ ቤታችን ተመልሰን መራብ ይሻለናል እንጂ ልጆቼን በጊዜያዊ መጠለያ ካምፑ ለችግር ማጋለጥ አልፈልግም ብለዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። መንግስት ስደተኞች ወደ ቤታቸው እንዲመለሱ ያወጣው ዕቅድ ካለ ብዬ ጠይቄያቸዋለሁ። ያው በኬንያ መንግስት በኩል ነው የምናገናኛቸው። የኬንያ መንግስት አንዴ ከስደተኞቹ ጋር እንድንገናኝ አድርጎ ነበር። እነርሱም ስደተኞችን አማክረው እንደሚመልሱልን ቃል ገብተውልን በቃላቸው መሠረት ብዙዎቹን መልሰዋቸዋል። ነገር ግን በዚያ የቀሩትን ሰዎች እንዲመልሱልን እየጠየቅን ነው። ምንም ለመመለስ የሚያስፈራቸው ነገር የለም ምናልባት የጸጥታ መደፍረስ በሚታይባቸው ቀበሌዎች ካልሆነ በስተቀር እርሱም ቢሆን የሚያስፈራቸው ነገር የለም። ግጭት በተከሰተባቸው ቀበሌዎች ይኖሩ የነበሩ መንግሥት ቦታ አዘጋጅቶ እየረዳቸው ስለሆነ በዚያ በጊዜያዊነት ተቀምጠው ድጋፍ ማግኘት ይችላሉ። የትም ሄደው ደግሞ መኖር ይችላሉ እንደ ማንኛውም ዜጋ። በሞያሌ አሁንም የጸጥታ ሁኔታ አለመሻሻሉን በሶሎሎ የሚኖሩ ስደተኞች ይናገራሉ። ለስደተኞቹ የተባበሩት መንግሥታት የዓለም ምግብ ፕሮግራም ደብሉ ኤፍፒ የእህል እርዳታ እያቀረበ ሲሆን የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ፒተርስ ማርዲን ድርጅታቸው በደንበላፍቻና 3700 ስደተኞችን እየረዳ መሆኑን ለአሜሪካ ድምፅ አረጋግጠዋል። ለአሜሪካ ድምፅ ገልሞዳዊት ናይሮቢ። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። ስናስተናግዳችሁ ያመሸነውን የመስታወት አራቃውና ሄኖክ ሰማይ አግዚርነህን መልካም ምሽት፣ በነገው ጉዞ እንገና ይህ በባሮጦሌ ዮጀን ባረጦሌ እንገልቹ ምሰነጋ ዮጀን ሞ